የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው የምትገኝበትን አጠቃላይ ሁናቴ የሚዘረዝረውንና የወደፊት አቅጣጫቸውን የሚያመላክቱበትን የመጀመሪያ ንግግራቸውን ዛሬ ማታ ለተወካዮች ምክር ቤት ጥምር ጉባኤ ያሰማሉ። ፕሬዝደንቱ ለሀገር ውስጥና ለውጩም ያላቸውንና ገና የተጀመረውን የአውሮፓውያን 2018 ዓ.ም ትልም የሚያዳምጡት ታዲያ በኮንግረሱ አዳራሽ ውስጥ የሚታደሙት እንደራሴዎች ብቻ ሳይሆኑ በግዙፎቹ የቴሌቪዥን መረቦች በቀጥታ በሚተላለፍ ስርጭት የመላው ዓለም ሕዝብ ይከታተለዋል። ትራምፕ ይህንን ንግግራቸውን የሚያደርጉት በሀገሪቱ የግብርና ቀረጥ ሕግ ማሻሻያ ላይ ድል አጎናጽፏቸዋል የተባለ ውሳኔ በምክር ቤቱ ከተላለፈላቸውና ፈርመውም የሀገሪቱ የታክስ ሕግ ባደረጉት ሰሞን። ይሁን እንጂ ያለፈው ፕሬዝደንታዊ አመታቸው በብዙ ወጀብና ትርምስ የታጀበ እንደነበር ታዛቢዎች እየተናገሩ ነው። ፕሬዚዳንት ትራምፕ ባሳለፉት አንድ አመት ለአዲስ ፕሬዚደንት በዩናይትድ ስቴትስ ታሪክ ታይቶ የማይታወቅ እጅግ የወረደ የህዝብ ተቀባይነት ያላቸው ፕሬዚደንት መሆናቸውንም የህዝብ አስተያየት ክትትል አህዞች ያሳያሉ። የቪኦኤው ብሔራዊ ዘጋቢ ጂም መሎን ያጠናቀረው ዘገባ አለ። ሶሎሞን አባተ ያቀርባል። ክቡር አፈ ጉባኤ፣ የዩናይትድ ስቴትስ ፕሬዚደንት። ይህ የአሜሪካ ዲሞክራሲ ወግና ዘልማድ አካል ነው። ፕሬዝደንቱ ለተወካዮች ምክር ቤቱ የሚያደርጉት ዓመታዊ ንግግር አንድም የቁም ነገር፣ አንድም የትዕይንት ተተካካይ ዋጋ ያላቸውን እሴቶች የያዘ ክንዋኔ ነው። በእርግጥ ሚስተር ትራምፕ በተወካዮች ምክር ቤቱ፣ በኮንግረሱ ጥምር ጉባኤ ፊት ቀርበው ሲናገሩ የዛሬው የመጀመሪያቸው አይሆንም። ባለፈውም ዓመት ተመሳሳይ በሚባል ጊዜ እንዲሁ ተናግረዋል። ያኛው ንግግራቸው ግን በተመረጡ በጥቂት ሳምንታት ውስጥ ያደረጉት ስለነበር ነበር የሀገሪቱን አጠቃላይ አቋም የሚተነትን ወይም በአሜሪካው ስሙ ስቴት ኦፍ ዘ ዩኒየን ሊባል የሚችል አልነበረም። ዛሬ እዚህ የተገኘሁት የአንድነትና የጥንካሬ መልእክት ለማድረስ ነው። ይህ መልእክት ደግሞ ከጥልቅ ልቤ የፈለቀ ነው በዚህ ዓመት ዛሬ ፕሬዚደንቱ ስለ ዩናይትድ ስቴትስ ጠንካራ ምጣኔ ሀብት አጉልተው ይናገራሉ ነው ተብሎ እየተጠበቀ ያለው እናም ሀገራችን በእውኑ በጥሩ ሁኔታ ላይ እንደምትገኝ እናገራለሁ ምጣኔ ሀብታችን ታይቶ በማይታወቅ ሁኔታ የጠነከረ ነው አገሮች ተመልሰው ወደ እኛ እየጎረፉ ናቸው። የአክሲዮን ገበያዎቻችን ታይቶ የማይታወቅ ጣሪያ ነክተዋል። ይሁን እንጂ ይህ እያሻቀበ ያለ የአሜሪካ ኢኮኖሚ ጥንካሬ ፕሬዚደንት ዶናልድ ትራምፕ በሕዝብ ውስጥ ያላቸውን ተቀባይነት ለማሳደግ ጉዳይ አልረዳቸውም። በሌላ በኩል ደግሞ ዴሞክራቶቹ በሪፐብሊካኑ ፕሬዚደንት ላይ ያላቋረጡ ወቀሳና ቅዋሚዎች አሏቸው። ግልጽ የሆነ የቅድሚያዎች ሰልፍ የላቸውም ነው የሚሉት የህግ መወሰኛ ምክር ቤቱ የአናሳዎቹ ሴናተሮች መሪ ቻክ ሹመር፣ ሪፓብሊካን መሪዎቻችን ራሳቸውን ችለው መንቀሳቀስ አይፈልጉም። ፕሬዚደንት ትራምፕን ይፈሯቸዋል። ምን እንደሚያደርጉ ማወቅ ይፈልጋሉ። ፕሬዚደንቱ ግን አንዳች የሚነግሯቸው ነገር የለም። ይልቅ ራሳችሁን ችላችሁ ስሩ፣ ራሳችሁ አድርጉት ነው የሚሏቸው ተሽመድምደናል። ፕሬዚደንቱ ዛሬ የሚሰጡት ስቴት ኦፍ ዘ ዩኒየን ንግግራቸው የሕዝብን ድጋፍ ለመሸመት እጃቸው ላይ ያለ መልካም አጋጣሚ ነው ብለዋል። ሪፐብሊካኑ የአመራር ኢንስቲትዩት ባልደረባ ሞርተን ብላክዌል፣ ሪፓብሊካኑ ከዲሞክራቶቹ ባላቸው ፍጥጫ የሕዝቡን የድጋፍ ስሜት እንደሚገለበጥ እርግጠኛ ነኝ። የፕሬዚደንቱ ተቀባይነት ይጨምራል። ዴሞክራቱ ጂም ኬስለር ደግሞ ትራምፕ የሚጋፈጡት በግልጽ በሚታይ ሁኔታ የተከፋፈለችን ሀገር ነው ይላሉ። እነዚህ ንግግሮች ከመራጩ ሰው ጋር ራስህን እንደገና ለማስተዋወቅ ዕድል ይሰጡሃል። ይሁን እንጂ ብዙ ድምፅ ሰጪዎች ስለ ፕሬዝደንቱ ያላቸውን አመለካከት ደምድመው የተቀመጡ ናቸው። በሌላ ገጽ ደግሞ ሩሲያ ባለፈው ምርጫ ወቅት ጣልቃ ገብታለች ተብሎ የተያያዘው ምርመራ በፕሬዚደንት ትራምፕ የአመራር ዓመት ውስጥ የማይለቅ ቅንቅን ሆኖ ከርሟል። ጉዳዩን እንዲያጣሩ የተሰየሙትን ሮበርት ሚውለርን ለማባረር ፕሬዚደንቱ ትእዛዝ ሰጥተው ነበር የሚል መረጃ ሰሞኑን ሽው ብሎ እያነጋገረ ይገኛል። ይሁን እንጂ የዋይት ሐውስ ቤተ መንግሥቱ ነገረ ፈጅ አሻፈረኝ በማለታቸውና ሚውለር ከተባረሩ እርሳቸው ሥራቸውን እንደሚለቁ ካስፈራሩ በኋላ ትራምፕ ውሳኔያቸውን ማጠፋቸው ተነግሯል። ይህ የሩሲያ ጣልቃ ገብነት ምርመራ ጉዳይ ከዘጠኝ ወራት በኋላ በሚካሄዱት የመካከለኛ ዘመን የእንደራሴዎችና የአካባቢ ሥልጣናት ምርጫዎች ላይ የከበደ ጥላ እንደሚያሳርፍ የብሩኪንግስ ኢንስቲትዩቱ ተንታኝ ጃክ ሁዳክ ይገምታሉ። የቡለር ምርመራ በዚህ አስተዳደር አናት ላይ ያለማቋረጥ ያንዣበበ ደመና ነው። መራጮች ደግሞ በመጪው ምርጫ ወቅት ሪፐብሊካን ፓርቲውን የሚያዩበት መነጽር ይሆናል። ከምጣኔ ሀብት፣ ንግድና ኢሚግሬሽን በተጨማሪ ፕሬዚደንት ትራምፕ በዛሬው የሀገራቸው አጠቃላይ አቋም ማብራሪያ ንግግራቸው ወቅት ሰሜን ኮሪያን፣ ኢራንና አፍጋኒስታንን ጨምሮ በውጪ ፖሊሲ ፈተናዎች ላይም ያተኩራሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ፕሬዚደንት ትራምፕ የዛሬ ምሽቱን የኮንግረስ ንግግራቸውን ከጨረሱ በኋላ የዴሞክራቶቹን ምላሽ የሚሰጡት የማሳቹሴትሱ እንደ ራሴ የተወካዮች ምክር ቤቱ አባል ጆ በሚል ምሕፃር የሚታወቁት ጆዜፍ ፓትሪክ ኬኔዲ ሳልሳዊ ናቸው። የሰላሳ ሰባት ዓመቱ ወጣት እንደ ራሴ ጆ ኬኔዲ የምክር ቤቱ አባል ሆነው እያገለገሉ ያሉት ለሦስተኛ ዘመን ሲሆን የዩናይትድ ስቴትስ ሰላሳ አምስተኛ ፕሬዚደንት ጆን ኤፍ ኬኔዲና የሴናተር ኤድዋርድ ኬኔዲ ወንድም ጠቅላይ አቃቢ ሕግ የነበሩት ባቢ ወይም ሮበርት ኤፍ ኬኔዲ የልጅ ልጅ ናቸው። ጆ ኬኔዲ የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴና የሳይንስ የጠፈርና የቴክኖሎጂ ኮሚቴ አባልም ሆነው እያገለገሉ ናቸው።